ተደራሽ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ጋሩ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ፍጥረታቱን በሥርዓቱ የሚመራ ድንቅ የሆነ የእግዚአብሔር ልጅ ኢየሱስ ክርስቶስ መድኃኔ ዓለም ስሙ ለዘላለም የተመሰገነ ይሁን። ያለፉትን ቀናት እኔንና እናንተን በማዕዱ ፊት ሰብስቦ ሲመግበንና ሲያስተምረን ነበረ። ዛሬም እንዲሁ ደግሞ እግዚአብሔር አምላካችን ሊናገረን ሊያስተምረን ፈቃዱ ነው። እኛ ፈቃደኛ ሆነን ልባችንን አዘጋጅተን ወደ ጸጋው ማዕዱ መቅረብ መቻል አለብን። እግዚአብሔር ሆይ ተናገርኝ፣ ድንቅ እንዳንተ የለምና ፍጥረትም አንተን አይቶ ተደንቆብሃል። የእኛ ጌታ እንደምን ታላቅ ነህ እያልን ጌታችንን እያሞጋገስን ወደ እርሱ ዙፋን እንቀርባለን። አምላካችን ሆይ፣ አንተ በእውነት የባሪያዎችን ጩኸት የባሪያዎችን ልመና ታዳምጣለህ። ልመናችንንም ሰምተ መሻታችንንም አውቀህ ደግሞ ትመልሳለህ። ስለዚህ እጅግ አድርገን እናመሰግንሃለን። እግዚአብሔር ሆይ በምታደርገው ነገር ሁሉ እንዳንተ ያለ ታላቅ ማንም የለም። እንዳንተ ያለ አዋቂ ማንም የለም። ፍጥረታትን በሥራቱ ትመራል እግዚአብሔር ሆይ እንከና አይወጣልህም። አቤቱ አባቴና አምላኬ ሆይ ስለዚህ እጅግ አድርገን ወደነሃልና ክብር ለስም ይሁን። የባሪያዎችን ምስጋና ከጸባዖትህ ተቀበል። በዚህች ምሽት የምንማረውን ቃልህን ደግሞ ባርክልን በመድኃኒታችን በኢየሱስ ክርስቶስ ባከበርከው በአንድ ልጅ ስም አሜን። ክብሯን አድማጮች ባለፈው ምሽት ክፍለ ጊዜ ጥናታችን ጀምረነው የነበርነውን ኢየሱስ የሰንበት ጌታ መሆኑን የሚያወሳውን ክፍል ዛሬም ቀጠላ አድርገን እንመለከታለን። ፈሪሳውያኑ ኢየሱስን ለመግደል ስለ ማሴራቸው የሚያወሳውን ክፍል መመልከታችንን ታስታውሳላችሁ። አዎ እስከዚያች ጊዜ ድረስ ፈሪሳውያኑ የኢየሱስ ወዳጆች ነበሩ። በራሳቸው መንገድ ከእርሱ ጋር ሊሄዱ ይፈልጉ ነበር። ጌታ ግን ከእነርሱ ጋር ወይም በእነሱ መንገድ ሊሄድ አልፈቀደም። ስለሆነም ፈሪሳውያኑ ጠላቶቹ ሆኑ። በእነርሱ መካከል መለያየት የሆነው በሰንበት ጥያቄ ምክንያት ነው። አዎ ግጭቱም አሁን ገሃድ ወጥቶአል። በመስቀሉ ስር ሆነው እጃቸውን አጣጥፈው እስከሚመለከቱት ድረስ ጥላቻቸው ሊረግብ አልቻለም። እርሱን ለመግደል አሴሩ። አሁን በዚያኑ ሰዓት ሊይዙት ይችሉ ነበር፣ ነገር ግን ሕዝቡን ፈሩ። እስቲ ቁጥር አሥራ ስድስት ምን እንደሚል ከመጽሐፍ ቅዱሳችን እንመልከት። ብዙ ሰዎችም ተከተሉት፣ ሁሉንም ፈወሳቸው ካለ በኋላ በቁጥር አሥራ ስድስት ላይ እንዳይገልጡትም አዘዛቸው ይላል። ማቴዎስ ምዕራፍ 12 ቁጥር 16። ጌታ ወደዚህ ምድር የመጣው ተአምራት በመሥራት ሰውን ለማስደነቅ አይደለም፣ መሲህ ለመሆን ነው የመጣው። ባልተቀበሉትም ጊዜ የዓለም ዳኝ ለመሆን ወደ መስቀል ነበር ያመራው። የሠራቸው ተአምራት በሙሉ ሕዝብ እንዲያገለውና አገልግሎቱን በፈለገው ሁኔታ እንዳይቀጥል ነበር ያደረጉት። ከቁጥር አሥራ ሰባት እስከ ሀያ ያለውን መመልከት ይቻላል። የተቀጠቀጠን ሸንበቆ አይሰብርም የሚልን ቃል በዚህ ክፍል ውስጥ እናገኛለን። ይልቁንም የሚፈቅድለትን ሸንበቆ ያጠነክረዋል። የሚጤስን የጠዋፍ ክርም አያጠፋም። ነገር ግን እርሱን በመቃወም ከቀጠለ የሚጤሰው ጠዋፍ ወደ ፍርድ ሰዓትነት ይለወጣል። ቁጥር ሃያ አንድ ላይ ደግሞ አሕዛብም በስሙ ተስፋ ያደርጋሉ ይላል። የገዛ ሕዝቡ ክርስቶስን አለመቀበላቸው ለአሕዛብ መንገድ ከፈተ። በሐዋርያት ሥራ ጳውሎስን የአዛብ ሐዋርያ አድርጎ እንደ ሾመውና ያለን የሐዋርያ ሥራ ምዕራፍ 26 ቁጥር 17ና 18ን በኋላ ተመልከቱም። በቁጥር 22ና 23 ደግሞ ይቅርታ ስለ ሌለው ኀጢአት ሲናገር እንመለከታለን። ኢየሱስ በተከታታይ በሽተኞችን በመፈወስና አጋንንትን በማውጣት የፈጸማቸው ተአምራት የዳዊት ልጅ መሲህ መሆኑን ለሕዝቡ አሳምኗል። ፈሪሳውያኑ ግን ምን አሉ? ቁጥር 24 እንዲህ ይላል። ፈሪሳውያኑ ግን ሰምተው ይህ በብኤል ዘቡል በአጋንንት አለቃ ካልሆነ በቀር አጋንንትን አያወጣም አሉ ይላል። ይህ ይቅርታ የሌለው ኀጢአት ነው። የሚቀጥሉትን ቁጥሮች በጥንቃቄ ተመልከቷቸው። ከቁጥር 25 እስከ 27 ያለውን ጊዜ ሲኖሯችሁ በጥንቃቄ ተመልከቷቸው። የራሳቸው ልጆች አጋንንትን ያወጡት በብኤል ዘቡል ነው አይሉምና። ቁጥር ሃያ ስምንት ላይ ደግሞ እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩ እንግዲህ የእግዚአብሔር መንግሥት ወደ እናንተ ደርሳለች ይላችኋል። በመሲሁ በኩል የእግዚአብሔር መንግሥት ወደ እነርሱ ደርሳለች። ክርስቶስ መጥቻለሁ፣ አጋንንትን በኃይል ማውጣቴ የማንነቴ መግለጫ ነው ነበር የሚላቸው። ከቁጥር ሃያ ዘጠኝ እስከ ሰላሳ ሁለት ያለውንም እንዲሁ ተመልከቱ። ትናንትናና ከትናንት ወዲያ ወይንም ደግሞ ከዛሬ ማታ በፊት የተደረገውን ኀጢአት ክርስቶስ አሁን ይቅር የማይለው ምንም አይነት በደል የለም። ኢየሱስ ክርስቶስ ኀጢአትን ይቅር ይላል። ምክንያቱም ለኀጢአት ሁሉ ሞቶአልና። መንፈስ ቅዱስ ደህንነትን በሰው ልብ ውስጥ ለማረጋገጥ ወደ ዓለም መጣ። መንፈስ ቅዱስ ሲናገረን ከተቃወምነው ይቅርታ የለንም ወገኖቼ፣ ምክንያቱም በመንፈስ ቅዱስ የተረጋገጠልንን ደህንነት አልተቀበልንምና። አዲስ ልደት የሚሰጠን የእግዚአብሔር መንፈስ ነው ወገኖቼ። በማርቆስ ምዕራፍ ሦስት ይቅርታ የሌለው ኀጢአት የመንፈስ ቅዱስን ሥራ የሰይጣን ነው በማለት በሚናገሩት ይገልጸዋል። በመንፈስ ቅዱስ ኀይል የሠራውን ተአምር በብኤልዘቡል ነው ማለት የመንፈስ ቅዱስን ሥራ የሰይጣን ነው ማለት ነው። ይህ ዐይነት ኀጢአት ክርስቶስ በምድር በነበረበት ጊዜ ብቻ ሊፈጸም የሚችል ነበረ። ዛሬ ግን የለም። ዛሬ ይቅርታ የሌለው ኀጢአት የለም። ነገር ግን መንፈስ ቅዱስን አንቀበልም ካል፣ የኀጢአትን ይቅርታ ወደ እኛ የሚያመጣው እርሱ ስለሆነ ይቅርታን አንቀበልም። ይህ ብቻ ሲሆን ነው ዛሬ የኀጢአት ይቅርታን የማናገኘው ከአምላካችን በቀር ረ ለመሆኑ ኀጢአትን ይቅርት ማለትና በበደላችንም ወይም ከበደላችን ሊያነጻን የሚችል ሌላ ማን አለ? ወገኖቼ፣ ኢየሱስ ክርስቶስ እንዲህ ይላል በቁጥር 34 ላይ እናንተ የፉኝት ልጆች ክፎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? በልብ ሞልቶ ከተረፈው አፍ ይናገራልና ይላል። መጥምቁ ዮሐንስም እናንተ የፉኝት ልጆች እንዳላቸው እናስተውላለን። ቁጥር 3 በዚህ ክፍል አንድ ሰው ሲናገር በልብ ጉድጓድ ውስጥ ያለ በአፍ ምቀኝነት ይወጣል ብሏል። ኢየሱስ እንዲህ ብሎ ማውገዙ በፍጹም እንደ ተሰማቸው ያሳያል። ይቅርታ የሌለው ኀጢአት ሰርተዋልን? ከእነዚህ ተቃዋሚዎቹ ጋር እስከ መጨረሻ ተለያይተዋል። ቁስሉም አይድንም። ቁጥር ሰላሳ ስድስትና ሰላሳ ሰባትን ተመልከቱም ከንቱ ቃል የሚልን እናገኛለን። በዚያ ውስጥ ከንቱ ቃል ማለት የስድብ ቃል ማለት ነው። ወዳጄ ሆይ የምትኮነነው በልብ ውስጥ የሞላውን ክፋት ስለምትናገር ነው። ጻፎችና ፈሪሳውያን ምልክትን ስለመሻታቸው የሚያወሳው ደግሞ ቁጥር ሰላሳ ስምንት ነው። አሁን ደግሞ በዚህ ክፍል ማለትም በቁጥር 38 ጻፎችና ፈሪሳውያን ሌላ ረቀቅ ያለ ዘዴ ሲጠቀሙ እናያቸዋለን። ምልክት በመጠየቅ እርሱን እንደ ተከተሉ አስመስለው ይቀርባሉ። በምልክት ምክንያት ለማመን ምንም ዓላማ የላቸውም፣ እርሱን ለማጥመድ እየሞከሩ ነው እንጂ ኢየሱስ እንዴት እንደ መለሰላቸው እስቲ ናጺ ነው ቁጥር 39 እርሱ ግን መልሶ እንዲህ አላቸው ክፉና መንዝራ ትውልድ ምልክት ይሻል፤ ከነቢዩም ከዮናስ ምልክት በቀር ምልክት አይሰጠውም ይላል። የዮናስ ምልክት ምን ነበር ትሉ ይሆናል። ዮናስ በአሳ አንባሪ ሆድ ውስጥ ሦስት ቀንና ሦስት ሌሊት እንደ ነበረ እንዲሁ የሰው ልጅ በምድር ልብ ውስጥ ሦስት ቀንና ሦስት ሌሊት ይኖራል ይላል። ቁጥር አርባ ጌታ ምልክት አልሰጣቸውም። ይልቁንም በብሉይ ኪዳን ወደ ተከሰቱት ሁለት ሁኔታዎች ያመለክታቸዋል፣ ወይም ደግሞ ይመራቸዋል። የመጀመሪያው ስለ ነቢዩ ዮናስ የተጻፈው ነው። ዮናስ በዓሣ ሆድ ውስጥ በነበረ ጊዜ ከሞት እንዲነሳ ተደርጓል። እግዚአብሔር ከጨለማና ከሞት ወደ ብርሃንና ወደ ሕይወት አወጣው። በዮናስ የሆነው በኢየሱስ ክርስቶስ ሊሆን ያለውን አመልካች ነበረ። ቁጥር አርባ አንድን እንዲሁ ተመልከቱም የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል፣ በዮናስ ስብከት ንስሐ ገብተዋልና፣ እነሆም ከዮናስ የሚበልጥ በዚያ አለ ይላቸዋል። ዮናስ ከአሳ ነባሪ ሆድ ከዳነ በኋላ በእርሱ ስብከት የነነዌ ሰዎች ንስሐ ገቡ። የእስራኤል መሲሁን አለመቀበልና ንስሐ ለመግባት ሁኔታዋን በጣም የከፋ አድርጎታል። ሁለተኛ ሁኔታ ንጉሥ ሰለሞንን የሚመለከት ነው። የመጀመሪያው ዮናስን የሚመለከት ሲሆን፣ ሁለተኛው ደግሞ ንጉሥ ሰለሞንን የሚመለከት ነው። ቁጥር አርባ ሁለትን ተመልከቱ። ንግሥተ አዜብ በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች፣ የሰለሞንን ጥበብ ለመስማት ከምድር ዳር መጥታለችና እነሆም ከሰለሞን የሚበልጥ ከዚህ አለ ይላል። ኢየሱስ ከዮናስም ከሰለሞንም ይበልጣል። ወገኖቼ፣ ንግሥተ ሳባ ስለ ሰለሞን ጥበብ ሰምታ ከሩቅ አገር ጥበቡን ለማየት መጣች። ኢየሱስ ክርስቶስ እንዲሁ ከሰማይ ወደ ምድር መጣ። ዋጋ የሌለው ታዲሶውን በተመለከተ ደግሞ ቁጥር አርባ ሦስትን መመልከት ይቻላል። በመቀጠልም ኢየሱስ አንድ አስገራሚ ምሳሌን ሲሰጥ እንመለከታለን። እርኩስ መንፈስ ግን ከሰው በወጣ ጊዜ እረፍት እየፈለገ ውሃ በሌለበት ቦታ ያልፋል፣ አያገኝምም ይላል ሰውየው እርኩስ መንፈስ አለበት። ይህ እርኩስ መንፈስ ለቆት ይሄዳል። ሰውየው አሁን ሙሉ በሙሉ የነጻ ይመስለዋል። ከዚያ በኋላ ምን ይሆናል? ቁጥር አርባ አራት እንዲህ ይላል። በዚያን ጊዜም ወደ ወጣውበት ቤቴ መለሳለሁ ይላል። ቢመጣም ባዶ ሆኖ ተጠርጎና ጊጦ ያገኘዋል ይላል። በሌላ አነጋገር መንጻቱ ምንም ጥቅም የለውም። የምንሠራውን ብዙ ነገር ልንተው እንችላለን። ያ ግን ክርስቲያን አያደርገንም። ኀጢአትን አለማድረግ ሰውን ክርስቲያን አያደርገውም። መታደስ አይደለም የሚያስፈልገን። ቁጥር አርባ አምስትን ተመልከቱ። ከዚያ ወዲያ ይድና ከርሱ የከፋትን ሰባት ሌሎችን አጋንንት ከርሱ ጋር ይወስዳል። ገብተውም በዚያ ይኖራሉ። ለዚያም ሰው ከፊተኛው ይልቅ የኋለኛው ይብስበታል። ለዚህ ክፉ ትውልድ ደግሞ እንዲሁ ይሆንበታ አሊላል። ቁጥር አርባ አምስት ይህ ሁኔታ ዛሬም አለ ወገኖቼ። በምድር ላይ በጣም አስቸጋሪ ሰዎች ቢኖሩ ያልዳኑ የቤተ ክርስቲያን አባላት ናቸው። ምክንያቱም የዳኑ ይመስላቸዋልና ልክ እንደ ወና ቤት ናቸው። ርኩሳን መናፍስት በቀላሉ ይገቡባቸዋል። እነዚህ ሰዎች የዲያብሎስ መሣሪያ ናቸው። ነገር ግን ይህንን አይቀበሉም። እነርሱ ዋጋ የሌለው ታድሶ ወዳጆቼ፣ በእውነት እላችኋለሁ ሞትና ጥፋትን ያስከትላል። አዲስ ልደት ማለት ግን ነጻነትና ሕይወት ነው። የዚህ ምዕራፍ የመጨረሻው ክፍል ሐሳብ የበለጠ የሚገርም ነው። ከዚህ በፊት ካለው የሚቀጥል ነው። ከእናትና ልጅ ከወንድማማችም ይልቅ የሚቀርብ ግንኙነት አለ። ይህም ግንኙነት በእምነት በክርስቶስ ኢየሱስ ከእግዚአብሔር ጋር የሚመሠረት ነው። ከቁጥር 46 እስከ 49 ያለውን መመልከት ይቻላል። ከየትኛውም ግንኙነት ይልቅ ዛሬ በጣም የጠበቀው ግንኙነት በክርስቶስና በአማኝ መካከል ያለው ግንኙነት ነው። እውነቴን ነው የምላችው የእግዚአብሔር ልጅ ከሆንክና ወገኔ ሆይ ያልዳኑ የቤተሰብ አባላት ካለው ከእነርሱ ይልቅ ለጌታ በጣም ቅርብ ነህ። አንተ ካልዳኑ የቤተሰብህ አባላት ይልቅ ለሌሎች አማኞች በጣም ቅርብ ነን። በቁጥር አምሳ ደግሞ ጌታ የሚናገረው በጣም የሚደንቅ ንግግርን ነው። ስለ አዲስ ኅብረት ነው ጌታ የሚናገረው። በሰማያት ያለውን የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜ እህቴም እናቴም ነውና አለ ይላል። የአብ ፈቃድ ምንድን ነው ወገኖቼ? ጌታ ኢየሱስ ክርስቶስን መስማት መቀበልና ማመን ነው። ይህንን የሰውን ሁለንተና ቀይሮ አዲስ ሕይወት የሚሰጠውን ጌታ እንዴት ሰው ቸል ብሎት ያልፋል? ደግሞስ በክርስቶስ ኢየሱስ ሳይድኑ አውቀዋለሁ በማለት በወገኝነት ዕድሜ መቁጠርና ዝም ብሎ በሃይማኖት መኖር አዲስ ልደትን አያስገኝም። እኛ ግን እርሱን እንደ ሰማነው አየ ነው። ስሙ ለዘላለም የተመሰገነ ይሁን። አሁን ደግሞ በቀረን ጊዜ ከፊሉን የምዕራፍ ዐሥራ ሦስትን ትምህርት አብረን አንድ ላይ እንመለከታለን። የዚህ ምዕራፍ ዋና ሐሳብ የመንግሥተ ሰማያት ምስጢር ምሳሌዎች የመንግሥተ ሰማያት ምስጢር ምሳሌዎች እስራኤልን ከተወ በኋላ ንጉሡ ተመልሶ እስራኤልን ከተወ በኋላ ንጉሡ ተመልሶ ፈጠን ፈጠን በሉ። ንጉሡ ተመልሶ መንግሥቱን እስከሚመሠርትበት ጊዜ ድረስ መንግሥቱን እስከሚመሠርትበት ጊዜ ድረስ ያለውን የመንግሥቱን አቅጣጫ ያሳያሉ የሚል ነው። ውድ አድማጮቼ፣ ቀደም ብለን እንደተመለከትነው የማቴዎስ ወንጌል ለሌላው የመጽሐፍ ቅዱስ ክፍል ቁልፍ ነው። የብሉይና የአዲስ ኪዳን በር ከፋች ነው ማለት ይቻላል። ምዕራፍ አሥራ ሦስት ደግሞ የማቴዎስ ወንጌል ቁልፍ ነው። በሌላ ስፍራ ከምናገኘው ይልቅ መንግሥተ ሰማይ ምን እንደሆነች በተሻለ ሁኔታ ይህ ምዕራፍ አሥራ ሦስት ያስረዳናል። ይህ ምዕራፍ በማቴዎስ ወንጌል ውስጥ ከሚገኙ ከሦስቱ ገለጻዎች አንዱ ስለሆነ የመንግሥተ ሰማያት ምስጢር ገለጻ ተብሎም ይጠራል። ምዕራፍ አሥራ ሦስት የመንግሥተ ሰማያት ምስጢር ገላጭ ተብሎ ይጠራል። አንደኛ የተራራው ስብከት ቀደም ያለውን ሁኔታ የሚመለከት ነው። ለምድሪቱ በሞላም የተሰጠ ሕግ ነበረ። ሁለተኛ የመንግሥተ ሰማይ ምስጢር ምሳሌዎች በዚህ ዘመን በምድር ላይ ያለውን የመንግሥተ ሰማይን ሁኔታ ይገልጣሉ። በሦስተኛ ደረጃ ደግሞ በደብረ ዘይት ተራራ ለደቀ መዛሙርቱ ያስተማረው ስለ አሁኑ ዘመን ፍጻሜና ስለ እግዚአብሔር መንግሥት መምጣት የሚገልጽ ነው። ወገኖቼ ጌታችን ኢየሱስ ክርስቶስ በስብከቱ መጥምቁ ዮሐንስን እንደ ተከተለ እናስታውሳለን። መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ነበር የሰበከው። በተራራው ስብከት የመንግሥቱን ሕግ አስተማረ። ከዚያም ኀይልና ሥልጣን እንዳለው በተአምራቱ ካሳየ በኋላ ሐዋርያቱን ላከ። ነገር ግን መልእክቱን እስራኤል አልተቀበሉትም። ንጉሡን አንቀበልም አሉ። ስለ ሆነም ታምራቱን ባዩ ጊዜ፣ ነገር ግን አንቀበልም ባሉት ከተሞች ላይ ፍርዱን አወጀ። ምልክት በጠየቁት ጊዜ ከዮናስ ምልክት በስተቀር ምንም ምልክት እንደማይሰጥ ነገራቸው። ዮናስ የትንሣኤ ምልክት ነው። ይህንንም ከጥቂት ጊዜ በኋላ በኢየሱስ ተፈጽሞ ያዩታል። በመጨረሻም ኢየሱስ ምን አለ? እናንት ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ በማለት ኀጢአተኞችን ጋበዘ። አሁን ደግሞ መንግሥተ ሰማይ ምን ልትሆን ነው የሚል አንድ ጥያቄ ይነሣል። በዚህ በመጀመሪያው አመጣጡ መንግሥቱን እንደማይመሠርት ግልጽ ነው። በክርስቶስ መከራ መቀበልና መክበር መካከል ባለው ጊዜ ውስጥ መንግሥተ ሰማይ እንዴት ይሆናል የሚል ጥያቄ ቢነሳ አግባብነት ያለው ነው። ኢየሱስ ከሰባት እስከ ስምንት የሚደርሱ የመንግሥቱን ምስጢር የሚገልጹ ምሳሌዎችን በመስጠት በዚህ ጊዜ ውስጥ መንግሥተ ሰማይ ምን እንደምትሆን ያሳየናል። እነዚህን ምሳሌዎች የመንግሥቱ ምስጢር ምሳሌዎች የምንላቸው በእግዚአብሔር ቃል ምስጢር ለተወሰነ ጊዜ ተደብቆ የቆየና ከዚያም የተገለጠን ነገር ለመግለጽ ነው። ወዳጆቼ ቤተ ክርስቲያን በብሉይ ኪዳን ዘመን ስላልተገለጠች ሚስጢር ናት ማለት እንችላለን። ከኢየሱስ ክርስቶስ ሞትና ትንሣኤ በኋላ ነው ቤተ ክርስቲያን የተገለጠችው። ክርስቶስ ሞቶ እስከ ተነሳበት ጊዜ ድረስ ቤተ ክርስቲያን ልትኖራ አትችልም። በኤፌሶን አምስት ቁጥር 25 ስለ እርሷ ራሱን አሳልፎ ሰጠ ይላል። የእግዚአብሔር መንግሥት ማለት ቤተ ክርስቲያን ቤተ ክርስቲያን ማለት ደግሞ የእግዚአብሔር መንግሥት ማለት እንዳልሆነ ማስተዋል ይገባል። ዛሬ መንግሥተ ሰማይ በክርስቲያኖች ውስጥ ብቻ ነው ያለችው ማለት አንችልም። የመንግሥተ ሰማይ ምስጢር ምሳሌዎች ክርስቶስን አንቀበልህም ካሉበት ጊዜ ጀምሮ ዳግም እስከሚመጣበት ጊዜ ድረስ የሚፈጸመውን ሁኔታ ነው የሚያሳዩት። ምዕራፉን ስንጀምር ኢየሱስ ያደረገውን ልብን በልስቲም ቁጥር አንድና ሁለትን እናንብብ። በዚያን ቀን ኢየሱስ ከቤት ወጥቶ በባሕር አጠገብ ተቀመጠ። እርሱም በታንኳ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝቡም ሁሉ በወደቡ ቆመው ነበር ይላል። እዚህ ላይ ከቤት ወጥቶ የሚለው ቃል የእስራኤልን ቤት መተውን የሚመለከት ሲሆን በባሕር አጠገብ ተቀመጠ የሚለው በተለይ ደግሞ ባሕር በመጽሐፍ ቅዱስ አሕዛብን የሚያሳይ ነው። ኢየሱስ እስራኤልን በመተው ወደ አሕዛብ መመለሱን ነው የሚያመለክተው። በንጉሥነቱ ዳግም እስኪመለስ ድረስ በምድር ላይ የሚሆነውን በሚከተሉት ምሳሌዎች ይናገራል። በአገልግሎት ዘዴውም ለውጥ ይታያል። ብዙ ሕዝብ ተሰብስቧል። እሱ ደግሞ በታንኳ ገብቶ በወደቡ ቆሞ የነበረውን ብዙ ሕዝብ አስተማረ። የዘሪውን ምሳሌ በተመለከተ ከምዕራፍ አስራ ሶስት ቁጥር ሶስት መመልከት ይቻላል። በዚህ ምዕራፍ ጌታችን ብዙ ምሳሌ የሰጠ ቢሆንም ከምሳሌዎቹ ውስጥ ሁለቱን ብቻ ነው ያብራራው። እነዚህም የዘሪው ምሳሌና የስንዴና የእንክርዳዱ ምሳሌ ናቸው። ለምሳሌ በዘሪው ምሳሌ ወፎቹ ሰይጣንን ይወክላሉ። እንደገና በሌላው ምሳሌ ወፎችን ሲጠቅስ ባያብራራውም መልካም ነገርን እንደማይወክሉ እርግጠኞችንን እርሱ የአብራራውን መንገድ ልንከተል ይገባል። የዘሪው ምሳሌ ከመንግሥተ ሰማይ ምስጢር ምሳሌዎች የመጀመሪያው ሲሆን ለሌሎችም ምሳሌዎች መሠረት ነው። በምሳሌ ብዙ ነገራቸው እንዲህም አለ እነሆ ዘሪ ሊዘራ ወጣ ይላል ቁጥር ሶስት ዘሪው የሰው ልጅ ዘሩ ደግሞ የእግዚአብሔር ቃል መሆኑን ይነግረናል። ከቁጥር አራት እስከ ስምንት ያለውን ተመልከቱ። በዚህ ክፍል እንደምንመለከተው ዘሪው ኢየሱስ ክርስቶስ ነው። ይህንንም በቁጥር ሰላሳ ሰባት ካለው ከእንክርዳዱ ምሳሌ መመልከት እንችላለን። ዛሬም ዘሩን ይዘራል ጌታ ኢየሱስ ክርስቶስ። ዘሩ በቁጥር ዐሥራ ዘጠኝ እንደምንመለከተው የእግዚአብሔር ቃል ነው። በቁጥር ሠላሳ ስምንት መሠረት እርሻው ደግሞ ዓለምን ይወክላል። ቤተ ክርስቲያን በዓለም ውስጥ ነው ያለችው። ከቤተ ክርስቲያን ውጪ ደግሞ ብዙ ያላመኑ ሰዎች አሉ። የእግዚአብሔር ቃል ደግሞ ለሁሉም ይሰጣል። አንዱ ይቀበላል፣ ሌላው አይቀበልም። ሁሉም ባይቀበሉትም የእኛ ሥራ ዘሩን መሥራት ነው ወገኖቼ። መከሩ ግን የእኛ ሥራ አይደለም፣ ዛሬም የሚሆን አይደለም። ነገር ግን ክርስቶስ ወደ መከሩ ጌታ ጸልዩ ብሎአልና መከሩ ዛሬም ነው የሚል ጥያቄ ሊነሳ ይችላል። ጥቅሱን እስቲ እንደ ገና እንየው። ብዙ ሕዝብም ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለውም ነበርና አዘነላቸው በዚያን ጊዜ ደቀ መዛሙርቱን መከሩስ ብዙ ነው፣ ሠራተኞች ግን ጥቂቶች ናቸው። እንግዲህ የመከሩን ጌታ ወደ መከሩ ሠራተኞች እንዲልክ ለምኑት አላቸው፣ የሚልን ቃል ከማቴዎስ 9 ከቁጥር 36 እስከ 38 ባለው ስፍራ መመልከት ይቻላል። ኢየሱስ ይህንን የተናገረው ሐዋርያቱን ወደ ጠፉት ወደ እስራኤል ቤት ከመላኩ በፊት ነው። አድማጮቼ ይህን ልብ በሉ። በዚህ ወቅት የሕግ ዘመን በማብቃት ላይ ነበር። የመከር ጊዜ የሚመጣው ዘር ከተዘራ በኋላ ነው። በግምት ለአንድ ሺህ አምስት መቶ ዓመታት በሕግ ስር ዘር ተዘርቷል። ከዚያም መከርና አዲስ ዘመን መጣ። በአንድ ዘመን ማብቂያ መከር ይኖራል፣ በዘመን መጀመሪያ ደግሞ ይዘራል። በዘመን መጨረሻ ያለው መከር ግን ፍርድ መሆኑን ልናተኩርበት ይገባል። ይህንን በምሳሌዎቹ ውስጥ እናያለን። አሁን ደግሞ ዘሩ የሚወድቅበትን ቦታ ልብን በል በአራት የአፈር ዓይነት ላይ ይወድቃል። ሦስት አራተኛው ዘር ደግሞ አያድግም፣ በስብሶ ሳይበቅል ይቀራል። በዘሩ ላይ ምንም ችግር የለም፤ ችግሩ ከአፈሩ ነው። ዘሩን በተመለከተ የአፈሩ ሁኔታ በጣም ወሳኝ ነው። ወዳጆቼ ከቁጥር አራት እስከ ስምንት ባለው በመልካም መሬት የተዘራውም ይህ ቃሉን ሰምቶ የሚያስተውል ነው። እርሱም ፍሬ ያፈራል፤ አንዱም መቶ አንዱም ስድሳ አንዱም ሰላሳ ያደርጋል ይላል። እነዚህ ቃሉን የሚቀበሉና የሚረዱ ናቸው። ግማሾቹ ብዙ ፍሬ አያፈሩም። የሚያፈሩት ሰላሳ ብቻ ነው። ሌሎች ግን ወደ መቶ ያክል ያፈራሉ። የቃሉ መረዳት ሊኖረን ይገባል። ወገኖቼ ኢትዮጵያዊ ጃንደረባ ቃሉን ያነብ ነበረ። ቃሉን ለመረዳት ቢፈልግም አልቻለም። የእግዚአብሔር መንፈስ ፊልጶስን እላከለት። ፊልጶስም ቃሉን አብራራለት። ወደ ሞት የተነዳው በግ ክርስቶስ መሆኑን ስለ መተላለፋችን መክሰሉንና ስለ በደላችን መድቀቁን አስረዳው። ኢትዮጵያዊውም አምኖ ተቀበለው። ፊልጶስ የእግዚአብሔርን ቃል ነበር የዘራው። መንግሥተ ሰማያት ይህን ትመስላለች። ዘሪው ኢየሱስ ክርስቶስ የእግዚአብሔርን ቃል እንደሚዘራ ያንን ዘር ደግሞ መንፈስ ቅዱስ ለማመን ፈቃደኞች በሆኑ ሰዎች ልብ ውስጥ እንደሚበቅል የታመነ የታወቀ ነው። በቁጥር ዘጠኝ ጌታ የዘሪውን ምሳሌ ከሰጠ በኋላ አንድ በጣም አስገራሚ ነገር ሲናገር እንመለከታለን። የሚሰማ ጆሮ ያለው ይስማ ይላል። ይህንን ስናነብ ጆሮ ያለው ሁሉ አይሰማም እንዴ ብለን ልንጠይቅ እንችላለን። የበለጠ ለመረዳት እስቲ ደቀ መዛሙርቱ የጠየቁትንና እርሱ የመለሰውን ደግሞ ከቁጥር አስር እንመልከት። ደቀ መዛሙርቱም ቀርበው ስለ ምን በምሳሌ ትነግራቸዋለህ አሉት። ጌታችን ምሳሌዎችን የሚሰጠው በፊታችን ያስቀመጠውን ሰማያዊ እውነት ለመለካት ነው። ለምንድን ነው ይህን የሚያደርገው? ቁጥር አሥራ አንድን ከዚህ መመልከት ይቻላል። እርሱም መልሶ እንዲህ አላቸው ለእናንተ የመንግሥተ ሰማያትን ምስጢር ማወቅ ተሰጥቷቸዋል፣ ለእነርሱ ግን አልተሰጣቸውም ይላቸዋል። አንድ ሰው የእግዚአብሔርን ቃል ማወቅ ከፈለገ ሊያውቅ ይችላል፣ ሊረዳም ይችላል። እውነትን ለማወቅ የፈለገ ሊያውቅ ይችላል። ይሁን እንጂ ጆሮንም ዘግቶ እምቢ ማለት ይቻላል። አዋቂዎች የተባሉ ብዙ ሰዎች አሉ፣ ለእግዚአብሔር ቃል ግን ጆሮአቸውን እዘግተዋል። መስማት ካልፈለጉ ደግሞ ቢሰሙትም መረዳት አይችሉም ወይ ደግሞ አይገባቸውም። የእግዚአብሔርን ቃል ሊሰማ የሚችል አይነት ጆሮ ወገኖቼ ለእኔና ለእናንተ ሊኖረን ይገባል። እግዚአብሔር ለዘላለም እየተመሰገነ ይሁን እንግዲህ የዚህን ትምህርት ቀጣይ ክፍል ደግሞ በሚቀጥለው ክፍለ ጊዜያችን ይዘንላችሁ እንቀርባለን። ደህና አደሩልን።